የታላቁ ህዳሴ ግድብ ግንባታ በውሃ ኮታ በአካባቢ ተፈጥሮ እንዲሁም ኢኮኖሚያዊና ማህበራዊ ጉዳዮች ላይ የሚኖረውን ተጽዕኖ እንዲያጠኑ ባለፈው ጥር ወር ለአርቴላይና ቢአርኤል የተባሉት ሁለት የፈረንሳይ ኩባንያዎች ኃላፊነት ተሰጥቶ ነበር። ኩባንያዎቹ ይህን ጥናት ቀጥሎ እንዲሄዱበት ከኢትዮጵያ ከግብፅና ሱዳን የተዋቀረው የሶስትዮሹ ቴክኒካል ኮሚቴ የመጨረሻ ፍርማ አዲስ አበባ ላይ ሊፈራረሙ እንደሆነ የግብፅ የውሃ ሀብትና የመስኖ ሚኒስትር መሐመድ አብደል አቲ መናገራቸው ተዘግቧል። የግድቡ ተጽዕኖ ለማጥናት ውሉን የተረከቡት ሁለቱም የፈረንሳይ ኩባንያዎች እና ቴክኒካል ኮሚቴው የሚፈራረሙት የመጨረሻ ስምምነት ምንድን ነው? አቶ ብዙኔ ቶልቻ፣ የኢትዮጵያ የውሃ የመስኖና ኢነርጂ ሚኒስቴር የህዝብ ግንኙነት ኃላፊ፦ የመጨረሻ ስምምነቱ የሚባለው ያው ከመጀመሪያው ጀምሮ ሁለት ጥናቶች መካሄድ እንዳለባቸው ሶስቱም ሀገሮች የተስማሙበት ሁኔታ ነበር። ያም ይሄ የግድቡ የውሃ አለቃለቅ እንዴት እንደሚለቀቅ እና እንደዚሁም የካሞላሉ ጋራ በተያያዘ እና እንደዚሁም የማህበራዊና አካባቢያዊ ጥናቶች ተጽዕኖ ጋራ በተያያዘ ጥናቶች እንዲካሄዱ ነው። እንግዲህ እነዚህን ጥናቶች የሚያካሄዱ ዓለም አቀፍ አጥኚ አማካሪዎች ወይም ካምፓኒዎች ተመርጠው ከነሱ ጋርም ውይይት ሲደረግ የነበረበት ሁኔታ ነው የነበረው እና አሁን ኦልሞስት ያ ወደ መጨረሻው ምዕራፍ ደርሰዋል እና ይኸውም የሦስቱም ሀገሮች ይሄ የናሽናል ቴክኒካል ኮሚቴ ወይም ኤንቲሲ የሚባለው በጉዳዩ ዙሪያ ስምምነት ላይ ተደርሷል ይኸውም ስምምነት ለአማካሪው የተላከበት ሁኔታ ነው ያለው እና አማካሪው በተላከለት ሶስቱ ሀገሮች በተስማሙት ጉዳይ ላይ የተላከለትን አጥምቶ መልስ ከሰጠ በስተመጨረሻ ያው ወደ ስምምነት ከአማካሪው ጋራ ተፈርሞ ወደ ስራ ሊገባ የሚችልበት ሁኔታ ይፈጠራል ሁለቱም የፈረንሳይ ኩባንያዎች እና ቴክኒካል ኮሚቴው ስምምነቱን የሚፈራረሙበት ቀነ ገደብ ይህ ነው ማለት አይቻልም፣ የሚሉት አቶ ብዙኔ ምክንያቱን እንደሚከተለው ያብራራሉ። ምክንያቱም አማካሪው የተላከለትን ከአጠና በኋላ መልስ መላክ አለበት። ያ መልስ ሲመጣ የሶስቱም ሀገሮች ሚኒስትሮች የመረጃ ልውውጥ አድርገው የመጨረሻውን የፊርማ ስምምነት የሚፈረምበትን ከአማካሪው ጋራ ከነቀጠሮ ሊይዙ የሚችሉበትን ሁኔታ ነው የሚፈጠረው እና ቀኑን በዚህ ቀን ነው ብሎ አሁን በትክክል ማወቅ አይቻልም። ዞሮ ዞሮ ግን በአጭር ጊዜ ውስጥ ይሆናል ተብሎ ነው የሚጠበቀው። የሚያጠኑት የቢ አር ኤል ካምፓኒ ነው በዋናነት ኮንትራቱን ሊድ የሚያደርገው ወይም የሚመራው። ከሱ ጋራ ውል መገባት አለበት እና ውል ለመግባት ሶስቱም ሀገሮች የናሽናል ቴክኒካል ኮሚቴው የተስማሙባቸው ጉዳዮች አሉ ከኮንትራት ዶክመንቱ ጋራ በተያያዘ ማለት ነው። እሱ ተልኮለታል እና የሱ መልስ እሱ መልስ ሲሰጥ ከዛ በኋላ በሚኒስትሪያል ደረጃ የሶስቱ ሀገሮች ሚኒስትሮች የመረጃ ልውውጥ አድርገው ወያይቶ ቀለቀጠሮ ከያዙ በኋላ ከአማካሪው ወይም ከቢአርኤል ጋራ ወደ ውል ከተገባ በኋላ ነው ወደ ጥናቱ የሚገባው እና ጥናቱ አልተጀመረም። ጥናቱን ለመጀመር ሶስቱም ሀገሮች ጥናቱን ከሚያካሂዱት ጋርም ግንኙነት እያደረጉ እንደሆነ አቶ ብዙኔ ያስረዳሉ። ከሁለት ዓመት በፊት የሶስቱም ሀገራት ቴክኒካል ኮሚቴ ግድቡ በውሃ ኮታ በአካባቢ ተፈጥሮ ላይ የሚያስከትለውን እንዲሁም ኢኮኖሚያዊና ማህበራዊ ተጽዕኖውን ለማጥ ማጥናት ተስማምቶ እንደነበር ተዘግቧል። ከሱዳን ድንበር 20 ኪሎ ሜትር ርቀት ላይ የሚገኘው ይህ ግድብ 74 ሚሊዮን ኪዩቢክ ሜትር ውሃ የመያዝ አቅም እንዳለውና 6000 ሜጋዋት የኤሌክትሪክ ኃይል ያመነጫል ተብሎም ይጠበቃል። የሶስቱም ሀገሮች መሪዎች ሩዋንዳ ላይ ከትናንትናው ጀምሮ ለሁለት ቀናት ከተካሄደው የአፍሪካ ህብረት ጉባኤ በስተጎን ግድቡን በሚመለከት እንደሚነጋገሩ ዘገባዎች አመልክተዋል። ይሁን እንጂ አቶ ብዙኔ ኪጋሊ ላይ የተፋሰሱ አገሮች ዓመታዊ ስብሰባ እንዳለ ጠቁሞ ትናንትም ይሁን ዛሬ መሪዎቹ ውይይት ስለማድረጋቸው መረጃ እንደሌላቸው ተናግረዋል።